የኢትዮጵያ የትምህርት ሚኒስቴር በሶስት ዓመታት ውስጥ ሶስተኛ ሚኒስትር ተሾመለት። ከህዳር 2008 ዓ ም ጀምሮ በአጠቃላይ ትምህርት ዘርፍ በሚኒስትር ድኤታነት ሲያገለግሉ የቆዩት ዶክተር ጥላይ ጌቴ አምባዬ የትምህርት ሚኒስትር ሆነዋል። በሚኒስትር ማዕረግ የገቢዎችና ጉሙሩክ ባለሥልጣንን ሲመሩ የከረሙት አቶ ከበደ ጫኔ የፌዴራል ጉዳዮችና አርብቶ አደር አካባቢ ልማት ሚኒስቴር ሚኒስትር ሆነዋል። በምትካቸው አቶ ሞገስ ባልቻ በሚኒስትር ማዕረግ የገቢዎችና ጉሙሩክ ባለሥልጣን ዋና ዳይሬክተር ሆነው ተሾመዋል። የመንግስቱን የሹመት ጥያቄ በሙሉ ድምፅ ካጸደቁት የምክር ቤት አባላት መካከል ሌላ ጥያቄ ያላቸው አልጠፉም። የምክር ቤቱ አባላት በጠቅላይ ሚኒስትሩ ለሹመት ስለሚታጩ ግለሰቦች ተጨማሪ መረጃ ለማሰባሰብ ማብራሪያ ፈልገዋል። አቶ ናምሴ አልቃ በኢትዮጵያ የሕዝብ ተወካዮች ምክር ቤት ጽሕፈት ቤት የመረጃ ከፍተኛ ባለሙያ ናቸው። አንዳንድ አባላት ወደፊት እንደው ያውን ፕሮፋይላቸው ብቻ ሳይሆን ሂሪንግ የሚደረግበት እንዲህ አይነት ነገሮች እንደሰሩ የሚሉበት ቢኖር እንዴት አይሻልም ወይ የሚለው ወደፊት ነ ይታያል የሚል ምላሽ ተሰጠ። ከዚህ ባለፈ ያው ያው በድጋፍ ነው የተቸረለት። በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ አቶ አስመላሽ ወልደ ስላሴ አስፈላጊ ከሆነ በአሰራሩ ላይ ወደፊት ክርክር ሊካሄድ እንደሚችል ለምክር ቤቱ አባላት ተናግረዋል። የምክር ቤቱ አባላት የእጩ ተሿሚዎቹን አቅምና ተገቢነት ለመፈተሽ አሰራሩ እንደማይፈቅድላቸው ታዛቢዎች ይተቻሉ። የህግ ባለሙያው አቶ ሙሉጌታ አረጋዊ የምክር ቤቱ መሰረታዊ ጸባይ ለዚህ አይሆንም ባይ ናቸው። የሚሾሙት ሰዎች ታሪክ አስቀድመው ቢሮ ድረስ ተልኮ በኮሚቴ ደረጃ ታይቶ በራስ ስታፍ ማለት ይችላለች ኢንቨስቲጌት አድርገህ መጥናለህ። አይመጥንም የሚለውን አስቀድመህ አይተህ ነው እንጂ ኦኬ ለስፐክ ባት ስለተባለ የፓርላማ አባላቱ ከመሬት ተነስተህ እንዴት ሂሪንግ ታካሂዳለህ? ሌላው የፓርቲ ዲስፕሊኑን አትርሳ። የአንድ ፓርቲ አባላት ናቸው የፓርላማው አባላት። ስለዚህ የኢንፎርሜሽን ቻነላቸው የራሳቸው ፓርቲ ነው። ኬት ነው ኢንፎርሜሽን የሚያመጡት? ከፓርቲያቸው ውጭስ ማውራትና መወሰን ይችላለ? የፓርቲ ዲስፕሊን የሚያስራቸው ይመስልን ኢህአዴጎች ናቸው። ከኢህአዴግ ከፈነገጡ እንዴት ነገዛ በኋላ ልሆናቸው የሚቀጥለውን ማለት የፓርላማ አባል ሆነው እንዴት ነው የሚቀጥሉት? በድርጅታቸው ይሁንታ ነው የፓርላማ አባላት የሚሆኑ። ፋንዳሜንታሊ የፓርላማው ጸባይ የአንድ ፓርቲ ፓርላማ ስለሆነ ሺሪንግ ትርጉም የሚያመጣ አይመስለኝም ብዬ ነው ማስበው። የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መንግስት የትምህርት ሚኒስትር የነበሩት ዶክተር ሽፈራው ተክለማርያም የሚሆኑ በፌዴራል ጉዳዮችና አርብቶ አደር አካባቢ ልማት ሚኒስትርነት ያገለገሉት አቶ ካሳ ተክለ ብርሃን ለምን ከቦታቸው እንደተነሱ በይፋ ያለው ነገር የለም። የሁለቱን ሚኒስትሮች ሹመት ያጸደቀው የተወካዮች ምክር ቤትም ለምን ብሎ ስለመጠየቁ መረጃ የለም። የቀድሞው የኢትዮጵያ ዴሞክራሲያዊ ፓርቲ ኢዴፓ ፕሬዝዳንት አቶ ልደቱ አያሌው የቁጥጥርና ክትትል ስርዓት በመንግስታዊ መዋቅር ውስጥ ጠፍቷል ሲሉ ይተቻሉ። አንድ ፓርቲ መቶ በመቶ ምርጫን አሸንፍ ያለው ካለ የፓርላማ መቀመጫን መቶ በመቶ ካሸነፈ በመንግስት መዋቅር ውስጥ የቁጥጥር የክትትል አሰራር አይኖርም እና ይሄ ኢትዮጵያ ውስጥ የሚያሳይ ዲሞክራሲ ምን ያህል ችግር ውስጥ እንደሆነ እንዳልሰራ ዲሞክራሲ ባለ መኖር ደግሞ የሀገሪቱ አስተዳደር ጉዳት ችግር ውስጥ እንደሆነ ነው የሚያሳየው። ስለዚህ ፓርላማውም ስራ አስፈጻሚውም ህግ ተርጓሚውም የአንድ ፓርቲ ውጤት በሆኑበት ሁኔታ ተጠያቂነት ሊኖር አገሪቱ በእንዲህ አይነት ሙስና ውስጥ ተዘፍቃ የምናየው የመልካም አስተዳደር ችግር በጣም በከፍተኛ ደረጃ ችግር ሆኖ የምናየው በመንግስት መዋቅራት መካከል የቁጥጥርና የክትትል ስልት ወይም አሰራር ስለሌለ ነው። በአጠቃላይ የዲሞክራሲ ውጤት የሆነ መስተዳደር ስለሌለ ነው። ስለዚህ እንዲህ አይነት ሁኔታ ባለበት ሁኔታ ፓርላማው ወይም ደግሞ የህዝብ ተወካዮች ምክር ቤት ገቢ ጥያቄ ያላነሱም ብሎ ማለቱ ምንም ትርጉም የለውም። የዛሬው የተወካዮች ምክር ቤት ጉባኤ ሹመት ሲያጸድቅ ያለ መከሰስ መብትንም ገፏል። 262 ሚሊዮን ዶላር የሚወጡ ጨረታዎች በውድድር ላልተካፈሉ ኩባንያዎች ሰጥተዋል። 500 ሺ ብር ጉቦም ተቀብለዋል። የሚል ክስ የቀረበባቸው የፋይናንስ እና ኢኮኖሚ ትብብር ሚኒስትር ደኤታው አቶ አለማየሁ ጉጆ ያለ መከሰስ መብት በምክር ቤቱ ተገፏል።